SBS Radio. አገር እንዴት ሰነበተች? መንግሥት ያለ አይመስልም ነበር በሚል ርዕስ የኢትዮጵያ የሰብአዊ መብቶች ኮሚሽን ከድምፃዊ ሀጫሉ ሁንዴሳ ግድያ በኋላ የተከሰቱ የሰብአዊ ጉዳቶችን የሚያሳይ ባለ 59 ገጽ የምርመራ ዋና ሪፖርት ታህሳስ 22 ቀን 2013 ዓ ም በዋና መስሪያ ቤቱ ይፋ አድርጓል። ከሰኔ 22 እስከ 24 2012 ዓ ም በነበሩት ሶስት ቀናት የአርቲስቱን ሞት ተከትሎ በነበሩት በነዚያ ሶስት ተከታታይ ቀናት ማለት ነው፣ በተከሰተው የጸጥታ መደፍረስ በአጠቃላይ ያንድ መቶ ሀያ ሶስት ሰዎች ህይወት አልፏል ቢያንስ በአምስት መቶ ሰዎች ላይ የአካል ጉዳት ደርሷል በሺዎች የሚቆጠሩ ሰዎች ከመኖሪያ ቀያቸው ተፈናቅለዋል በግለሰቦች በንግድ ድርጅቶችና የመንግስት ተቋማት ላይ ከፍተኛ ውድመትና ዘረፋ ተፈጽሟል ብሏል በሪፖርቱም ህይወታቸው ካለፈው ሰዎች ውስጥ 35ቱ በሁከቱ በተሳተፉ ግለሰቦችና ቡድኖች የተገደሉ ሲሆን እነዚሁ አካላት ደግሞ ሶስት መቶ ስድስት ሰዎች ላይ የአካል ጉዳት አድርሰዋል በመንግስት የጸጥታ ኃይሎች በተወሰደ እርምጃ ቢያንስ 76 ሰዎች ሲ እንዲገደሉ ከመቶ ዘጠና በላይ ሰዎች ደግሞ የአካል ጉዳት ደርሶባቸዋል። በሌላ በኩል በጸጥታ መደፍረሱ ወቅት በተከሰተ ፍንዳታ፣ ቃጠሎና መሰል አደጋዎች አስራ ሁለት ሰዎች ሕይወታቸውን አጥተዋል። ምርመራ የተከናወነው በአርባ የኦሮሚያ አካባቢዎች ብቻ ሲሆን በሌሎች የክልሉ አካባቢዎች ያልተካተቱ ስለሆነ የጥቃት ሰለባዎች ሊኖሩ እንደሚችሉ ተገልጿል። ጥቃቱን የፈጸሙ ሰዎችና ቡድኖች ያደረሷቸው ጥቃቶች በሰብአዊነት ላይ የተፈጸመ ወንጀል ወይም ክራይም አጌንስት ሂዩማኒቲ ባህሪያትን የሚያሟሉ ናቸው ብሎ ተብሏል። ኮሚሽኑ በግኝቱ በዚህ መጠነ ሰፊ ጥቃት የተሳተፉት ብዙ ቁጥር ያላቸውና ከቦታ ቦታ በቡድን ሲንቀሳቀሱ የነበሩ ወጣቶች ናቸው ተብሏል። ጥቃቱም የተፈጸመው በጩቤ፣ በድንጋይ፣ በእሳት፣ በኤሌክትሪክ ገመድ፣ በዱላ፣ በዶማ፣ በገጀራ ና በመጥረቢያ ተጠቅመው ነው ያለው የምርመራ ሪፖርቱ። ጥቃቱ ፍጹም ጭካኔና ግፍ የተሞላበት ሁኔታ በማሰቃየትና በማደድ ጭምር ሰዎችን የመግደል ድርጊት ነው ተብሏል። በአብዛኛው በቡድን የተደራጁ ሰዎች ከቦታ ቦታ እየተንቀሳቀሱ በብሔር እና በሃይማኖታቸው ተለይተው በተለይም አማራዎችንና የኦርቶዶክስ እምነት አማኞችንና እንደዚሁም ሲቪል ሰዎችን ቢያንስ በአርባ የተለያዩ ቦታዎች በተስፋፋና ለሶስት ቀናት በቆየ ሁከት አጥቅተዋል ብሏል። በአንዳንድ ቦታዎች ድረሱልን ለሚሉ ተጠቂዎች የጸጥታ አካላት ቸልታ ማሳየታቸው ወይም ከበላይ አካል አልታዘዝንም ማለታቸው ጉዳቱን የከፋ አድርጎታል ተብሏል። በግኝቱ ምንም እንኳን የጸጥታ ኃይሉ በየቦታው የገጠመውን መጠነ ሰፊ የጸጥታ መደፍረስ ችግርና የጸጥታ አባሎችንም የሕይወት መስዋዕትነት በሚጠይቅ ሁኔታ በመሰማራታቸው ኃላፊነታቸው እጅግ ፈታኝ ነበር ያለው ኮሚሽኑ በተወሰኑ ቦታዎች ደግሞ የኃይል አጠቃቀም ተመጣጣኝነት ከፍተኛ ጥያቄ የሚያስነሳ ሆኗል ብሏል። በአንዳንድ አካባቢዎች የጸጥታ ኃይሉ በወሰደው ያልተመጣጠነ እርምጃ ሰልፍ ውስጥ ያልነበሩ በመንገድ ወይም በቤታቸው በር ላይ የተገደሉ፣ ለማሸማገል ጣልቃ የገቡ የአገር ሽማግሌዎችና የአእምሮ ህመምተኞች ጭምር እንዲሞቱ ምክንያት ሆኗል ብሏል። ተጎጂዎቹ የነበረውን ሁኔታ መንግስት ያለ አይመስልም ነበር ሲሉ ገልጸውታል ብሏል። ኮሚሽኑ አጠቃላይ በኢትዮጵያ ከቅርብ ጊዜ ወዲህ የሚታየው የግፍና የጭካኔ ወንጀሎች መደጋገም የችግሩን ስር መሰረት ለመፍታት የሚያስችል የተሟላ ብሔራዊ የግፍና ጭካኔ ወንጀል መከላከያ ስትራቴጂ ነድፎ በአፋጣኝ በስራ ላይ ማዋል እንደሚገባ የሚያሳይ ነው ሲል ኮሚሽኑ መክሯል። ወንጀለኞችም በአፋጣኝ ለፍትህ እንዲቀርቡ አሳስቧል። የምርመራ ዋና ሪፖርቱን ይፋ መደረግ በተመለከተ በተዘጋጀው ጋዜጣዊ መግለጫ ለኮሚሽኑ ኃላፊዎች የተለያዩ ጥያቄዎች የቀረቡላቸው ሲሆን ተፈጸመው ጥቃት ብሔርና ሃይማኖትን መርጦ የተፈጸመ ሆኖ ሳለ የዘር ማጥፋት ወንጀል ነው ለማለት ቁጥብነት ታይቶባችኋል። ይህ ለምን ሆነ የሚለው አንዱ ነበር። የኮሚሽኑ ዋና ዲሬክተር ዶክተር ዳንኤል በቀለ ማብራሪያ ሰጥተውበታል። ይህ ወንጀል የዘር ማጥፋት ወንጀል ነው ወይስ አይደለም ከሚለው ጥያቄ እኛ በኢትዮጵያ ሰብአዊ መብት ኮሚሽን በኩል የሚፈጸሙ የሰብአዊ መብት ጥሰቶች ምን አይነት ወንጀል እንደሆኑ በጣም በከፍተኛ ጥንቃቄና በጣም በከፍተኛ የኃላፊነት ስሜት ምርመራ እናደርጋለን። አንድን ወንጀል የሚያሟሉት ነገሮች የሚያቋቁሙት ነገሮች በሕግ ተደንግገው የተመለከቱ ናቸው። በተለይ ይሄ የዘር ማጥፋት ወንጀል ወይም በእንግሊዝኛ ቋንቋ ጄኖሳይድ የሚባለው በጣም በዓለም አቀፍ ደረጃም በሚታወቁ ስምምነቶች ትርጉም ያለው እና የወንጀሉን አይነት የሚያቋቁሙት ነገሮች ምን እንደሆኑ ተለይተው በግልጽ የሚታወቁ ናቸው። በዓለም አቀፍ ልምድ መሰረትም ቢሆን እስካሁን ድረስ በዓለም ላይ የጂኖሳይድ ወንጀል ወይም የዘር ማጥፋት ወንጀል ተፈጽሞባቸዋል ተብለው የሚታወቁት እና የሚታሰቡት ቦታዎች በጣም ውስን ናቸው። ምክንያቱም ይህንን ጽንሰ ሀሳብ ስራ ላይ ለማዋል ወንጀሉን ያቋቁማሉ ተብለው የሚታወቁት ነገሮች በጣም በጥንቃቄ ጥያቄ መሟላታቸው መረጋገጥ ስላለበት ነው። እና ኢትዮጵያ ውስጥ ከቅርብ ጊዜ ወዲህ እንደምትመለከቱት በሚዲያም በማህበራዊ ሚዲያም ወይም በተለያዩ ቡኖች አማካኝነት ይሄ የዘር ማጥፋት ወንጀል የሚለው ቃል በጣም በስፋት ስራ ላይ ሲውል እንመለከታለን። በእኛ በኩል ግን በኢትዮጵያ ሰብአዊ መብቶች ኮሚሽን እስካሁን ባደረግናቸው የተለያዩ የሰብአዊ መብት ምርመራ ስራዎች ይህ ጉዳይ ላይ የሚሆን በሌላ ጉዳይ ላይ ኢትዮጵያ ውስጥ በተከሰቱ ልዩ ልዩ ጥቃቶች የዘር ማጥፋት ወንጀል የሚያቋቁም ተግባር አለ ብለን አልተመለከትንም። ምክንያቱም የዘር ማጥፋት ወንጀልን የሚያቋቁሙት ኤለመንትስ የሚያቋቁሙት ፍሬ ነገሮች መሟላታቸውን ማረጋገጥ አይቻልም። ይልቁን በተለይ ይሄ አሁን ዛሬ የምንነጋገርበት ወይም ከዚህ በፊት ሪፖርት ያቀረብንበት ለምሳሌ በማይካድራ የተከሰተውን ሁኔታ በሚመለከት እኛ የምናምነው የሚያሟላው የተፈጸመው የወንጀል ድርጊት እና ባህሪው የሚያሟላው በሰብአዊነት ላይ የተፈጸመ ወንጀል ወይም ደግሞ ክራይምስ አጌንስት ሁማኒቲ የሚባለውን የአትሮሲቲ ክራይም አይነት ነው። እነዚህ አትሮሲቲ ክራይምስ የሚባሉት ሰፋ ባለ አነጋገር ሶስት አይነት ወንጀሎች ናቸው። አንደኛው የዘር ማጥፋት ወንጀል ነው። ሁለተኛው ክራይምስ አጌንስት ሁማኒቲ የሚባለው በሰብአዊነት ላይ የተፈጸመ ወንጀል ነው። ሶስተኛው የጦር ወንጀል ነው። እነዚህ ሶስት ወንጀሎች በአንድነት ሁሉም አትሮሲቲ ክራይምስ ይባላሉ፣ ወይም የግፍና የጭካኔ ተግባር ወንጀሎች ተብሎ ሊታሰብ ይችላል። እነዚህ ወንጀሎች ሰዎች ግን እያንዳንዳቸው የተለያዩ አይነት ጠባ ያላቸው ጂኖሳይድ ማለት ክራይምስ አጋንስት ዩማኒቲ ማለት ወር ክራይምስ ማለት በሕግ ቋንቋ በሕግ መስፈርት እያንዳንዳቸውን የሚያቋቁሙ ጠባ ያላቸው እነዛ ሁሉ ነገሮች መሟላታቸውን መረጋገጥ ይጠይቃል። በተለይ ይሄ ጂኖሳይድ ወይም የዘር ማጥፋት ወንጀል የሚባለው አንድን ብሔር ወይም አንድን ሃይማኖት ተከታይ የሆነ ቡድን በማንነቱ ብቻ ያንን ቡድን ጠቅላላ ለማጥፋት ሆነ ተብሎ ታስቦ ተዘጋጅቶ የሚፈጸም አይነት ወንጀል ነው። የሜንታል ኤለመንት አለው። የሜንታል ኤለመንት ማለት ወንጀሉን ለመፈጸም ወንጀሉ ማለት የዘር ማጥፋት ወንጀልን ማለት ነው። የዘር ማጥፋት ወንጀልን ለመፈጸም ወንጀሉን ባቀዱት እና በፈጸሙት ባስፈጸሙት ሰዎች የሜንታል ኢንተርፕራይዝ ይባላል በእንግሊዝኛ የዘር ማጥፋት ዓላማ፣ ሀሳብ፣ ፍላጎት፣ ኢንቴንት። የዛ አይነት የክሪሚናል ኢንቴንት፣ የዛ አይነት የወንጀል ሀሳብ ማለት ነው። የዛ አይነት የወንጀል ሀሳብ፣ እቅድ፣ ዝግጅት እና አፈጻጸም መኖሩን ማረጋገጥ ይጠይቃል። ይህ ማለት አንድ አካባቢ ላይ የሚፈጸም ጥቃት የብሔር ማንነትን ወይም ደግሞ የሃይማኖት ማንነትን በማድረጉ ብቻ ወዲያውኑ የዘር ማጥፋት ወንጀል ይሆናል ማለት አይደለም። ምናልባት አንዳንድ ጊዜ የምን አይነት ወንጀል ሊሆን ይችላል? የጥላቻ ወንጀል ሊሆን ይችላል፣ ወይንም ደግሞ አካባቢው ላይ ያሉ ሰዎችን ብቻ የማጥቃት ወንጀል ሊሆን ይችላል። ስቲል በምን ሆኖ ማለት ነው? በዘር ማንነት በብሔር ማንነት ላይ ወይም በሃይማኖት ማንነት ላይ የተመሰረተ ሆኖ አካባቢው ያሉ ሰዎችን ማጥቃት ላይ ብቻ የተመሰረተ ይሆናል። ግን የዘር ማጥፋት ወንጀል ነው ብሎ ለማለት ምን ይጠይቃል? አላማው እርግጥም ዘር ማጥፋት መሆኑን ኢንቴንቱን ማለት ነው፣ ሀሳቡ በእያንዳንዱ በዛ ድርጊት ውስጥ ያንን ድርጊት ያቀዱ የፈጸሙና ያስፈጸሙ ሰዎች ኢንቴንሽናቸው ይባላል። በወንጀል ፍትህ አስተዳደር ጽንሰ ሀሳብ ውስጥ ክሪሚናል ኢንቴንት የሚባል ነገር አለ፣ የወንጀል ሀሳብ የሚባል ነገር አለ። የወንጀል ሀሳቡ ያ መሆኑን ማስረዳት ይጠይቃል። ስለዚህ በዓለም አቀፍ ደረጃም ሁል ጊዜም የዚህ አይነት ክርክር በሚነሳባቸው ጉዳዮች ላይ ለማረጋገጥ የሚያስቸግረው ነገር ብዙ ጊዜ የዛ አይነት ክሪሚናል ኢንቴንት የዛ አይነት የወንጀል ሀሳብ ያለ መሆኑን ማስረዳት በጣም ከባድ ነው። ጥቃቱ አንዳንድ ጊዜ በብሔር ወይም በሃይማኖት መልክ የተገለጸ ቢሆንም ዓላማው ግን ዘር ማጥፋት ነው የሚለው መሆኑን ለማስረዳት አይቻልም ወይም ከባድ ነው። ከሆነ ግን ነው መባል መቻል አለበት። ነገር ግን ይህ ኢንቴንት ደግሞ በተግባርም ይገለጣል። በተግባር ደግሞ ለመገለጥ ግን ሊያሟላቸው የሚገቡ ነገሮች አሉ። አሁን እዚህ ዝርዝር ውስጥ ለመግባት በጣም ቴክኒካል የሆነ የሕግ ጽንሰ ሀሳብ ነውና ብዙ ላደክማችሁ አልፈልግም። በዚህ አስተሳሰብ ግን እኛ በመረመር ነውና ባጣራ ነው መሰረት የወንጀል ድርጊቱ አፈጻጸም የሚያሟላው ሰፊ የሆነ ስልታዊ የሆነ የተቀናጀ ሲቪል ሰዎችን በብሔር ማንነታቸው ወይም በሃይማኖት ማንነታቸው መሰረት አድርጎ የተፈጸመ ጥቃት መሆኑን ነው። ስለዚህ ብዙ ተዛማጅ የሆኑ ጽንሰ ሀሳቦች አሉት። ምክንያቱም አንዳንድ ቦታ ሰዎች በብሔር ማንነታቸው ተጠቅተዋል፣ አንዳንድ ቦታ ደግሞ ሰዎች በብሔር ማንነታቸው ሳይሆን በሃይማኖት ማንነታቸው ተጠቅተዋል። ለምሳሌ ይህን ምርመራ ባደረግንባቸው አንዳንድ አካባቢዎች በአብዛኛው ነዋሪዎቹ የእስልምና ሃይማኖት ተከታይ የሆኑባቸው አካባቢዎች ውስጥ አጥቂዎቹ ሰው የሚያጠቁትን ሰው ሲመርጡ የነበረው አማራ ነው ኦሮሞ ነው ትግሬ ነው ጉራጌ ነው ብለው ሳይሆን ክርስቲያን ነው ወይም ኦርቶዶክስ ክርስቲያን ነው ብለው ነበረ ሲመርጧቸው የነበረው። አብዛኞቹ ደግሞ ነዋሪዎቹ ክርስቲያን እምነት ተከታዮች በሆኑባቸው አካባቢዎች ደግሞ ጥቃቱ ሲያነጣጠር የነበረው በአማራ ብሔር ተወላጆች ላይ ነው። በአንዳንድ ቦታ ላይ ደግሞ አማራም ስለሆነ ኦሮሞም ስለሆነ ወይም የዚህ ወይም የዛ ሃይማኖት ተከታይ ስለሆነ ሳይሆን እንዲሁ ሲቪል ሰዎች ላይ የሚያነጣጠሩ ጥቃቶች ነበሩ። ስለዚህ የእኛ ምርመራ እንዳረጋገጠው ወንድሜ ጎበዜ ከኢሳት እንዳለው ይህ ጥቃት በአማራ ብሔር ተወላጆች ላይ ብቻ የተፈጸመ ሳይሆን በአንዳንድ አካባቢዎች ላይ ሰዎች የጥቃቱ ሰለባ ሆነው ጥቃቱ ያነጣጠረባቸው በራሳቸውም አንደበት የገለጹልን ክርስቲያን በመሆኔ ነው፣ አማራ ስለሆንኩ አይደለም ብለው ያሉን ሰዎች አሉ። አማራ በመሆኔ ነው ብለው ያሉን ሰዎች አሉ። እኛም ከነገሩ ሁኔታ ስናጣራና ስንመለከት በከፊል በብሔር ማንነታቸው የተጠቁ ሰዎች፣ በከፊል በሃይማኖት ማንነታቸው የተጠቁ ሰዎች፣ በከፊል ደግሞ ሲቪል ሰዎች በመሆናቸው ብቻ የተጠቁ ሰዎች እንዳሉ ተመልክተናል። ስለዚህ የዚህ አይነት ባህሪ ነበረው። ሁለተኛው ነጥብ እኛ ይህንን ምርመራ ያደረግነው እንደገለጽ ነው፣ በአርባ አካባቢዎች ነው። ግን በሪፖርታችን ላይ በግልጽ እንደተመለከተው ጠቅላላ ጥቃቱ የተፈጸመባቸውን አካባቢዎች በሙሉ ያካትታል ማለት አይደለም። ይህንንም ቅድም ምስጋናው ስለ ሪፖርቱ ስልት ሲገልጽ አድምጣችሁት ከሆነ በደንብ ገልጾት ነበረ። ምክንያቱም ሁሉንም አካባቢ ለመሸፈን አልቻልም። ነገር ግን ይበልጥ አሳሳቢ ጥቃት ተፈጽሞባቸዋል የተባሉትን ቦታዎች በሙሉ ግን አዳርሰናል። ስለዚህ ሁሉንም አካባቢ ስላልሸፈንን የምንናገረው ቢያንስ በእኛ ምርመራና ቢያንስ እኛ ይህንን ምርመራ ባደረግንባቸው አካባቢዎች የደረሰውን የጉዳት መጠን ነው። ሌሎች ድርጅቶች ከዚህ የበለጠ ቁጥር ያለው ሰው ጉዳት ደርሶበታል ብለው የሚሉ ከሆነ ያንን ቁጥር እንዴት እንደደረሱበት ማስረዳት የነሱ ኃላፊነት ነው። ስለ እነሱ ልንናገር አንችልም። እኛ ግን ምርመራ ባደረግንበት ቦታ ማረጋገጥ የቻልነውን መጠን ብቻ ነው መናገር የምንችለው። እኛ ምርመራ ባደረግንበት ቦታ ማረጋገጥ የቻልነው የህይወት መጥፋት፣ የአካል ጉዳት፣ የመፈናቀል እና የንብረት መውደም ጉዳት የገለጽነውን መጠን የሚያክል ነው። ይህ ማለት ግን ደጋግሜ እንደገለጽኩት የደረሰውን ጉዳት አነስተኛውን መጠን የሚያመለክት እንጂ ይህ ብቻ ነው ለማለት አይደለም። በወቅቱ በመግለጫው ከተነሱ ጥያቄዎች መሀል ሪፖርታችሁን በመቀበል ተጠያቂነትን ለማስፈን የሚደረግ የመንግስት ጥረት አለ ወይ፣ ተሰሚነታችሁስ ምን ያህል ነው የሚለው ይገኝበታል። ዶክተር ዳንኤል በቀለ ለዚህም ምላሽ ሰጥተዋል። ተጠያቂነትን ለማረጋገጥ የሚደረገውን ጥረት በሚመለከት ይህ በኢትዮጵያ የወንጀል ፍትህ አስተዳደር ታሪክ በተለይም ደግሞ በኢትዮጵያ የቅርብ ፖለቲካ ታሪክ አንዱ ችግር ሆኖ የቆየ ጉዳይ ነው። ምክንያቱም ብዙ አይነት የሰብአዊ መብት ጥሰቶች ይፈጸሙና የአጥፊዎችን የህግ ተጠያቂነት ማረጋገጥ በሚመለከት ደካማ ነበረ፣ የፖለቲካ ታሪካችን፣ የፍትህ አስተዳደራችን። አሁን በተወሰነ መጠን ትንሽ የመሻሻል እርምጃ እያሳየ ቢሆንም ገና እጅግ በጣም ረጅም ርቀት ይቀረናል። ስለዚህ ተስፋ የምናደርገው የምናምነው እኛም በምናካሄደው ምርመራ በሚገኙት መረጃዎች መሰረት ከዚህም በተጨማሪ ደግሞ ፖሊስ እና አቃቤ ሕግ በሚያካሂዱት የወንጀል ምርመራ መሰረት የአጥፊዎች ተጠያቂነት መረጋገጥ አለበት። የአጥፊዎች ተጠያቂነትን ማረጋገጥ ካልቻልን የወንጀል እና የሰብአዊ መብት ጥሰት ሳይክል ታሪክ አይቋረጥም ማለት ነው። ስለዚህ ይህንን አበክረን የምንሰራበት ነው። ጉዳዩ ከሚመለከታቸው ወገኖችም ጋር በቅርበት ክትትል የምናደርግበት ነው። በተደጋጋሚ ሪፖርት ታወጣላችሁ። ጆሮ የሚሰጠው አካል አለ ወይ? ምንድን ነው ውጤቱ? ያለውን በሚመለከት ሁለት ነገር ነው። አንደኛው የተፈጸሙ የሰብአዊ መብት ጥሰቶች መመርመር፣ መጣራት፣ መዘገብ እና ሪፖርት መደረግ አለባቸው። ይህንን ለተጎዱት ሰዎችና ለቤተሰቦቻቸው ያለብን ሀገራዊ ኃላፊነት ጭምር ነው። የተጎዱ ሰዎች የተጠቁ ሰዎች ድምጽ መሰማት መቻል አለበት። ስለዚህ ድምፁ መሰማት አለበት። ስለዚህ ሪፖርት መደረጉ በራሱ አንድ አስፈላጊ ተግባር ነው ብለን እናምናለን። ምክንያቱም የጥቃት ሰለባ የሆኑ ሰዎች እንደዚሁ ተረስቶ፣ ተዳፍኖ፣ ተሸፋፍኖ መቀመጥ የለበትም መነገር መቻል አለበት። ሁለተኛ ነገር ሪፖርቱ መውጣቱ የአጥፊዎችን ተጠያቂነት ለማረጋገጥ አስፈላጊ ግብአት ነው ብለን እናስባለን። የፖሊስም ሆነ የአቃቤ ሕግ ወይም ሌሎች የወንጀል ፍትህ አስተዳደር አካላት እንደ ጥሩ ግብዓት ይጠቀሙበታል ብለን እናምናለን። ተስፋ እናደርጋለን። እናውቃለንም በተወሰነ መጠን ከስራችን ጠባ እየተነሳ ተቀራርበን ስለምንሰራ አገልግሎት ላይ እንደሚያውሉት እናውቃለን። ነገር ግን በህግ ማስፈጸም አቅም ያው ከፍተኛ የአቅም ውስንነት ስላለ በሚፈለገው ፍጥነት እየታየ አለመሆኑን እንደተጠበቀ ሆኖ ማለት ነው። ሶስተኛው ደግሞ የተጎዱ ሰዎችና ቤተሰቦችን ለመካስ፣ ለመጠገን፣ ለማቋቋም ደግሞ አስፈላጊው አይነት አይነት የሰብአዊ እርዳታ ማድረግ ስለሚገባ የሀገር ውስጥም ሆነ ዓለም አቀፍ የሰብአዊ እርዳታ ድርጅቶች ይህንን የመሰለ ጉዳት የደረሰባቸው አካባቢዎች ደርሰው አስፈላጊውን አይነት የሰብአዊ እርዳታ እንዲያደርጉ የስነ ልቦና ድጋፍን ጭምር ማለት ነው። ጠቃሚነት አለው የዚህ አይነት ሪፖርት። ቅድም አሮን በመግቢያው ላይ ገልጾታል። ከዚህ ቀደም በጉዳዩ አፋጣኝነት የተነሳ ብለን ቶሎ አውጥተን የነበረው አንዱ ጥሪ ይህንን አይነቱ ሰብአዊ እርዳታ በወቅቱ እንዲደርስ ለማድረግ ነው እና ከተለያዩ አለም አቀፍና የሀገር ውስጥ የሰብአዊ ድርጅቶች ጋራ ተቀራርበን እንሰራለን እና በሪፖርታችን መሰረት እንዲህ አይነት አደጋዎች የደረሱባቸው ቦታዎች ላይ የሰብአዊ እርዳታ እንዲደርስ እንደ ግብአት እንደሚጠቀሙበትና ይህንን መሰረት አድርገው የሰብአዊ እርዳታ ፕሮግራሞች ቀርጸው ስራ ላይ እንደሚያውሉ እናውቃለን። ስለዚህ ከዚህም አንጻር ጠቀሜታ አለው። ስለሆነም የሰብአዊ መብት ጥሰት ጉዳይ ላይ ምርመራ መደረጉ፣ ማስረጃ መሰብሰቡ፣ መዘገቡና ሪፖርት መደረጉ ዘርፈ ብዙ ጥቅም አለው ለማለት ነው። መግለጫውን የተሳተፈው የኤስቢኤስ ዘጋቢ ሪፖርታችሁ ለስድስት ወራት ያህል አልዘገየም ወይ? በእናንተ ምርመራ የጥቃት ፈጻሚዎቹ ዓላማ ወይም ኢንቴንሽን ምንድን ነው? አገሪቱ የዘር ማጥፋት ስጋት ውስጥ አይደለችም ወይ? የሚል ጥያቄም አንስቶ ነበር የኮሚሽኑ ዋና ዳይሬክተር ዶክተር ዳንኤል በቀለ የማ ማሳረጊያ ምላሽ ሰጥተውበታል። ስድስት ወር አልዘገየም ወይ ላልከው እውነት ነው። ሊዘገይ ይችላል። አቅም እና ሁኔታው ተመቻችተው ቢሆን ከዚህ በፈጠነ መንገድ ሪፖርቱ ሊወጣ ይገባ ነበረ። ነገር ግን አንደኛ፣ ቅድም ኢማድም ገልጾታል፣ ይህንን ወንጀል የተፈጸመ የሰብአዊ መብት ጥሰት ጉዳይ እጅግ በጣም በከፍተኛ ጥንቃቄ መመርመር ያስፈልገን የነበረ ስለሆነ፣ ሁለተኛ፣ ሌሎችም እንደምታውቁት ብዙ በላይ በላዩ የተደራረቡ ብዙ ቀውሶች አጋጥመውን የነበረ ስለሆነ፣ የእኛም ደግሞ ተቋማዊ አቅም በጣም ውስን ስለሆነ ባሰብነው ፍጥነት ለማጠናቀቅ አልቻልንም ነበረ ነገር ግን ምርመራውንም ደግሞ በጥንቃቄ ማከናወን ስለነበረብን ትንሽ ጊዜ መውሰዱ የሚጎዳ አይደለም ብለን ነበር ያሰብነው። ይህ ኢንቴንሽኑ ምንድን ነበር ብሎ አይ ቲንክ ከአውስትራሊያ ሚዲያ ነሳውን ጥያቄ በሚመለከትም ኢንቴንሽኑ የወንጀል መፈጸም ኢንቴንሽን ነበረ። በሰብአዊነት ላይ ወንጀል የመፈጸም ኢንቴንሽን ነበረ። ሰዎችን በከፊል በብሔራቸው፣ በከፊል በሃይማኖታቸው የማጥቃት የመጉዳ ኢንቴንሽን ነበረ። ስለዚህ እኛ ለማለት ያልቻልነው ወይም ደግሞ ይህንን ማስረጃ ያላገኘንበት ኢንቴንሽኑ ዘር የማጥፋት ኢንቴንሽን ነው፣ ዘር የማጥፋት እቅድ ነው የሚል ነው። ማስረጃ ማግኘት ያልቻልነው እንጂ ሰዎችን ግን በዘራቸው፣ በሃይማኖታቸው፣ በሲቪል ሰዎችነታቸው ለይቶ በጥላቻ የማጥቃት የግፍና የጭካኔ ወንጀል ማለት ነው ነው ይሄ የሰውን ልጅ ከፍተኛ ጭካኔ በተሞላበት መንገድ የመግደል የአካል ጉዳት የማድረስ ከአካባቢው የማፈናቀል ንብረቱን የማውደም ወንጀል ማለት ነው። ስለሆነም ኢንቴንሽኑ ይሄ ነው ብለን ነው የምናምነው። ግን ዘር ተኮር መሆኑ ብቻ ወይም ብሄር ተኮር መሆኑ ብቻ ጂኖሳይድ አያደርገውም ነው። በጣም ዝርዝር ቴክኒካዊ ነገር አለው። ቅድምም ሚዛኔ ነካ አድርጎታል፣ ግን ጂኖሳይድን አያቋቁምም። ይህ ማለት ግን ቅድምም ዶክተር ሚዛኔ እንደገለጸው ኢትዮጵያ ውስጥ ግን የዘር ማጥፋት ወንጀል ስጋት የለም ማለት አይደለም። ይልቁንም በዚህ አንዱ በዚህ ምርመራችንና ሪኮሜንዴሽናችን አንዱ የሰጠነው ነገር በተለያየ ቦታዎች የምንመለከታቸው ይህንን የመሰሉ የግፍና የጭካኔ ወንጀል ተግባሮች ኢትዮጵያ ውስጥ የዘር ማጥፋት ወንጀል የመከሰት አደጋን የሚያሳይ ስለሆነ አንዱና ዋነኛው ምክረ ሀሳባችን ኢትዮጵያ የዚህን አይነት የግፍና የጭካኔ ወንጀል የመከላከያ ብሔራዊ ስትራቴጂ ቀርጻ ስራ ላይ መዋል አለባት ብለን እናምናለን። ምክንያቱም በአብዛኛው ምልክቶቹ ወደ ዘር ማጥፋት ወንጀል ልናመራ እንደምንችል የሚያመላክቱ ስለሆነ ማለት ነው። ከሌሎች አገሮችም ልምድ አንጻር አነጻጽረን ስንመለከተው ማለት ነው። ለኤስ ቢ ኤስ አማርኛ ለተጠናቀረው ዘገባ ደመቀ ከበደ ከአዲስ አበባ